ላለፉት አራት ወራቶች በኦሮሚያ ክልል እየተደረገ ያለው ተቃውሞ አስመልክቶ የኢትዮጵያ መንግስት የጸጥታ ኃይል በወሰደው እርምጃ በመቶዎች የሚቆጠሩ ተቃዋሚዎችን መግደላቸውንና በሺዎች የሚቆጠሩ መታሰራቸውን የተለያዩ ዘገባዎች ያሳያሉ። ይሁን እንጂ በኒውዮርክ የሚገኘው የሰብአዊ መብት ተከራካሪ ድርጅት ሂውማን ራይት ዋች የኢትዮጵያ መንግስት በኦሮሚያ ክልል እያካሄደ ያለው እርምጃ በፖሊሲ ደረጃ ያወጣውና ተግባራዊ በማድረግ ላይ ያለው ጉዳይ መሆኑን ሰኞ ጠዋት ኢንቨስቲጌቲቭ ባደረገው ዘገባ ጠቅሰዋል። ይህኑ ፖሊሲ በተመለከተ ሂዩማን ራይት ዋች አንድ የኢትዮጵያ መንግስት ደህንነት አባልን ዋቢ በማድረግ አሳይተዋል። በዘገባው መሰረት መንግስት ታዋቂ የሆኑ የኦሮሞ ተወላጆችን ማለትም ፖለቲከኞችን፣ ተማሪዎችን እና ከያንያን ለማጥቃት ፖሊሲ ይዘዋል። ለምሳሌ በቅርብ ጊዜ የታሰሩት አቶ በቀለ ገርባን ጨምሮ ሌሎች ማህበረሰቡን ማደራጀት የሚችሉ ግለሰቦች እንደሆኑ በዘገባው ተመልክተዋል። ወደ ስልሳ የሚጠጉ ሰዎችን አነጋግረናል የምለው የሰብአዊ መብት ተከራካሪው ድርጅት ህዩማን ራይት ዋች አገሪቱ ውስጥ በደህንነት ጉዳይ ላይ የሚሰሩ ሰዎችን ማነጋገራቸውን በተቋሙ የአፍሪካ ቀንድ ተመራማሪ ፌሊክስ ሆርን ለዶቼ ቪሌ ተናግሯል። ይህን ፖሊሲ አስመልክቶ የመረጃውን ተአማኒነት ሆርን ሲጠየቁ ም ይሄ ትክክለኛ መረጃ ነው። ምክንያቱም በዚህ ተቃውሞ የመንግስት ስትራቴጂ ታዋቂ ኦሮሞ ሰዎችን ማሰር መሆኑ ግልጽ ነበር። ብዙዎቹ በቀጥታ በዚህ ተቃውሞ አልተሳተፉም። እናም እነሱን ማሰር ትርጉም የለውም ግን ብዙ ቁጥር ያላቸው ኦሮሞ ከያንያን የተቃውሞ ፓርቲው የኦሮሞ ፌዴራሊስት ኮንግረስ በቀለ ገርባና ሌሎችንም ጨምሮ ታስረዋል። በቀለ ገርባ የሚታወቀው በሰላማዊ ትግል አራማጅነት ነው። እነዚህን ሰዎች ማሰር ለመንግስት ነገሮችን ለማረጋጋት መስሎት ይሆናል። ግን እየተካሄደ ያለው እውነታ ይህ ነው። Um, reiterated what we had been seeing on the ground. Allu, Felix Horn. መንግስት እየወሰደ ያለው እርምጃ አሳሳቢ ደረጃ ላይ ነው፣ ምክንያቱም እርምጃው ነገሮችን ከማቀዝቀዝ ይልቅ እያባባሰ መሆኑ ፌሊክስ ሆርን ተናግረዋል። ነገሮችንም ለማረጋጋት ከመንግስት ጋርም ለመግባባት በኦሮሞ ሰዎች በኩል ማንም የለም ያሉት ሆን፣ ምክንያቱም ደግሞ ከሕዝብ ጋር ተነጋግሮ ነገሮችን ለማብረድ የሚችሉት ሰዎች እስር ላይ ነው የሚገኙት ስሉ ተናግረዋል። ግን የኢትዮጵያ መንግስት ይህንን ፖሊሲ ይዞ ከቀጠለበት ምን ሊመጣ ይችላል ተብሎ ስጠየቁ ሆርን መልሳቸው ይዘው እንዲ ነበር። ምን ሊያመጣ ይችላል ብሎ አሁን መተንበይ ይከብዳል። ግን ግልጽ የሆነው ነገር በሰላማዊ ሰልፈኞች ላይ የነበሩት አብዛኞቹ ልጆች ሲሆኑ የመሳሪያ እርምጃ በእነሱ ላይ መውሰድ መንግስት ላይ ያላቸውን ብሶት ያባብሳል እንጂ አያረጋጋም። አብዛኛውን ያነጋገርናቸው ወጣቶች ትምህርት ቤት የሚሄዱት ስለ ወደፊት ተስፋቸው አስበው ቢሆንም ከሳምንት በኋላ መታሰር፣ መመታት፣ ከአገር መሰደዱ ከመንግስት ጋር ያላቸውን ብሶት እያባባሰ ይገኛል። ይህን ለማረጋጋት ለመንግስትም ወደፊት ከባድ እየሆነ ነው። መንግስት ማድረግ ያለበት ግጭቱን ማስቆም፣ አላግባብ ኃይል ተጠቅመዋል የተባሉትን የደህንነት ሰዎች ለፍርድ ማቅረብና ከኦሮሞ ህብረተሰብ ጋር ቁጭ ብሎ ያለውን ብሶት መወያየት ነው። And he used to sit down and begin to talk to the robots about uh, these very valid grievances that they have. እስካሁን የመንግስት ታጣቂ ኃይሎች በወሰዱት እርምጃ ይላል ዘገባው፣ በተቃዋሚዎች ላይ ሆን ብሎ መተኮስ ተማሪዎችን ለሞት እንደዳረጋቸውና እስር ቤት የገቡት ደግሞ ለእንግልትና ስቃይ መዳረጋቸውን ያሳያል። አብዛኞቹ ታሳሪዎች የኦሮሞ ነጻነት ግንባር አባል ናቸው፣ አሊያም ደግሞ በአደባባይ ተቃውሞ ጀርባ ያለውን ኃይል አውጡ በመባል ይገረፋሉ ሲል ዘገባው ያትታል።